ሶሻል ፕሮግረስ ኢንዴክስ በመባል የሚታወቀው የማህበረሰብ እድገት ጠቋሚ ጥናት ኢትዮጵያ ከ133 ሀገሮች መካከል በ126ኛ ደረጃ ላይ እንደምትገኝ ያሳየ። ይህ የማህበረሰብ እድገት ጠቋሚ ጥናት ከሌሎች ጥናቶች በተለየ ማህበረሰባዊ እድገትን ለማሳየት እንደ መስፈሪያ የሚጠቀምባቸው መንገዶች በአብዛኛው የአንድ ሀገር ኢኮኖሚ በነዋሪዎች ህይወት ላይ ያመጣውን ተጨባጭ ለውጥ በመለካት ነው። በመሆኑም በሌሎች መለኪያዎች ላይ ያልተለመዱትን የመሰረታዊ አቅርቦቶች መሟላት እንዲሁም የትምህርት እድልና የፖለቲካ መብት መከበርን እንደ መለኪያ ይጠቀማል። ይህ የማህበራዊ እድገት አመልካች ጥናት በዓመታዊ የነፍስ ወከፍ ገቢ የሀገሮችን ደረጃ ከመወሰን የሚለየው ሩቅ የሆኑ የኢኮኖሚ እድገት ምልክቶችን ብቻ ከመለካት ይልቅ የአንድን ማህበረሰብ አኗኗር በመቀየር በኩል የሚታዩትን ውጤቶች በማጥናት ላይ ያተኩራል። ከዚህም የተነሳ የአንድ ሀገር የነፍስ ወከፍ ገቢ በጣም ያደገ እንኳን ቢሆን እነኝህን የመሰሉ በማህበረሰቡ ኑሮ ላይ ለውጥ የሚያመጡ ነገሮች አቅርቦት ሁኔታ የሀገሮችን ደረጃ ይወስናል ማለት ነው። የኢኮኖሚ እድገትና ለውጥ ዋነኛ የመሪዎቻችን አጀንዳ መሆኑ አሁን የተከሰተ ጉዳይ አይደለም። አገሪቱ ትዳክርበት የነበረው የደህንነት መጠን ጥሩ ልብ ላላቸው ቅን መሪዎች በእርግጥም ዋነኛ ጉዳያቸው ሆኖ ቢገኝ አያስገርምም። ያንኑም ያህል ብልጣብልጥ የፖለቲካ ግባቸውን ለመምታት ይህንኑ ቁስላችንን የሚጠቀሙበት መሪዎች መከሰታቸው የታሪካችን አንዱ እውነት ነው። አሁን አሁን ይህ ዋነኛ የፖለቲካ መዘወሪያ የሆነው ጉዳይ ልማት በሚል ስም ተደጋግሞ ሲጮህ ተደጋጋሚነቱ ምክንያት ለብዙዎች አታካች የሆነ ወሬ እየሆነ መጥቷል። ይህ ተደጋጋሚ ጩኸት ለብዙዎች አስፈላጊ የሆነውንም እድገትና ለውጥ እንደ ርዕሰ ጉዳይ አንስቶ መወያየት የማይመረጥ ነገር አድርጎባቸዋል። እድገትና ለውጥ የመምጣቱ አስፈላጊነት ለማንም አከራካሪ አይደለም። እንኳን እንደ ኢትዮጵያ ያለች ሕዝቧን መመገብ የተሳናት ሀገር ይቅርና ለበለጸጉትም ሀገሮች ቢሆን የበለጠ ማደግና ሕዝባቸውን ችግር መቅረፍ ወቅት የማይገድበው የሁልጊዜ መወያያ ነው። ጥያቄ የሚፈጠረው የእድገትን ምንነትና እንዴት ንደግ የሚለውን ጥያቄ ለመመለስ ሲሞከር ነው። በዘመናችን አንቱ ከተባሉት የኢኮኖሚ ባለሙያዎች መካከል በግንባር ቀደምነት የሚነሱት አመርቲያ ሴን የተባለ ምሁር ተጠቃሽ በሆነው ስራቸው ዴቨሎፕመንት አስ ፍሪደም ላይ ለእነዚህ ጉዳዮች በሰጡት ብያኔ ተደጋግመው ይነሳሉ። ግለሰባዊ ነፃነት ከኢኮኖሚ እድገት ጋር ለማያዛምዱት ለብዙ የዘርፉ ባለሙያዎች ፈተና በሆነው በዚህ መጽሐፋቸው ውስጥ ሴን እንዲህ ብለው ነበር ነፃነት የእድገት ዋነኛ መዳረሻ ብቻ ሳይሆን እድገትን ለማምጣት የሚያስፈልግ ዋነኛ መሳሪያም ጭምር ነው ይላሉ። የኢኮኖሚ እድገትን ለማምጣት ነፃነት ያለውን አስፈላጊነት በተመለከተ የአማርቲያ ሴንን የመሰለ አቋም ያላቸው ብዙ ምሁራን የመኖራቸውን ያህል ተጻራሪም አላጡም። ሰባዊ ነፃነት ከኢኮኖሚ እድገት ጋር ምንም አይነት ግንኙነት የለውም ብለው ከሚከራከሩት አንስቶ እንዲያውም እንዲህ ያለ ነፃነት መፍቀድ ለእድገት እንቅፋት ይፈጥራል ብለው የሚያምኑም ተከራካሪዎች አልጠፉም። በዋነኝነት በሀኛው ክፍለ ዘመን መጨረሻ አንስቶ በምስራቅ እስያ የተፈጠረውን እድገት ተኮር የመንግስት ቅርጽ ለኢኮኖሚ እድገት አስፈላጊ አድርገው የሚያቀርቡ ወገኖች ለዚህ ክርክር ዋነኛ ተጠቃሽ ናቸው። ራሱን ለዚህ ዓላማ በሚመች መንገድ ያዋቀረ መንግስት፣ በጠንካራ ክንድ የሚያንቀሳቅሰው ይህ ኢኮኖሚ አካሄድ በእነዚህ የምስራቅ እስያ ሀገራት የኢኮኖሚ እድገት ለማምጣት ረድቷል በሚል ለክርክሩ እንደ ዋነኛ ማስረጃ ያቀርባሉ። የኢትዮጵያ መንግስት የምከተለዋለሁ የሚለው ስርዓት ይህንኑ ልማታዊ መንግስት በሚል ስያሜ የተቀዳ የመንግስት ስርዓት ነው። ራሱን ለቀረው ዓለም የሚያስተዋውቅበት ማንነቱም ይሄው ነው። በአደባባይ ዲሞክራሲ አያስፈልገንም ብለው ባያውጅም፣ በሰብአዊ መብት አያያዝ እና በዲሞክራሲ ላይ ችግር እንዳለበት የምዕራቡ ዓለም ያውቃል። ይህም እየታወቀ ቢሆን ግን የምዕራቡን ዓለም ድጋፍ ለማግኘት መታያው ይኸው የኢኮኖሚ እድገትን ለማምጣት ቁርጠኝነት ያለው መንግስት መሆኑን ማሳየት ነው። የፋይናንሻል ታይምስ ዘጋቢ ካትሪና መንሰን ይህን ከሰምና ወርቅ ባህላችን ጋር የተመሳሰለባትን የኢኮኖሚ እድገት ወሬና የኢትዮጵያን መንግስት አምባገነት ባህሪ ታዝበዋለች። የኢትዮጵያ እያው ወይም በኢትዮጵያን ፓራዶክስ ብላ ርዕስ በሰጠችው ጽሁፏ ይህ የምዕራቡ ዓለም ሙሉ በሙሉ የተቀበለው የሚመስለውን የኢትዮጵያን መንግስት ስኬት በዋነኛው የገንዘብ ምንጭ በዓለም ባንክ ሳይቀር ውስጥ ውስጡን ጥርጥር እንዳሳደረም ትጠቁማለች። የኢትዮጵያ መንግስት በተደጋጋሚ የሚወቀስበትን የሰብአዊ መብት ጥሰትና የፖለቲካ ምህዳሩን ሙሉ በሙሉ በመቆጣጠር ለተቃዋሚዎች ቦታ ያለመስጠቱን በኢኮኖሚ እድገትና የዲሞክራሲ እድገት በሚወስደው ጊዜ ለመሸፈን ቢሞክርም ይህ ግን ከቅርብ ጊዜ ወዲህ ለኢኮኖሚ እድገት እየተሰጡ ካሉ ትርጉሞች ጋር ሲጋጭ ይታያል። ህዝቡ ነፃነት በተነፈገበትና ዲሞክራሲ በሌለበት ሀገር የኢኮኖሚ እድገት አይታሰብም ከሚሉ አንስቶ የግለሰብ ነፃነት የእድገት አንዱ መለኪያ መሆን አለበት እስከሚሉ ድረስ ይህ የኢትዮጵያ መንግስት ለሰብአዊ መብት አይገደኝም ልማታዊ መንግስት ነኝ የሚለው ክርክሩ የማያዋጣ የሚሆንባቸው አጋጣሚዎች እየተፈጠሩም ነው። የኢኮኖሚ እድገት አስፈላጊ ቢሆንም ለማህበራዊ እድገት ማሳያነት በቂ አይደለም ከሚል ሀሳብ በመነሳት ሌላ ተጨማሪ የእድገት መለኪያ መንገድ እንደሚያስፈልግ የሚያምኑ የኢኮኖሚ ባለሙያዎች የማህበራዊ እድገት ጠቋሚን የመሰለ የተለየ መለኪያ በመጠቀም የሀገሮችን እድገት መለካት ጀምረዋል። እነዚሁ ባለሙያዎች እንደሚሉት የነፍስ ወከፍ ገቢና የሀገሮችን የምርትና የገቢ መጠን በመለካት ብቻ የኢኮኖሚ እድገቱን ውጤት ማወቅ አይቻልም። በነፍስ ወከፍ ገቢና በምርት መጠን ከፍ ያለ ውጤት ማስመዝገብ አስፈላጊ የሆኑ የማህበራዊ እድገት ጉዳዮችን ሊሸፍንም ይችላል። ስለዚህ የተለመዱ የቁጥር መስፈሪያዎችን አሟልቶ በማሳየት ፈጣን እድገት እያመጣ እንደሆነው ለሚሟገተው የኢትዮጵያ መንግስት ይህን መሰሉ መለኪያ ሙሉ በሙሉ ችላ ካላለው በስተቀር ሊያልፈው የማይችለው ፈተና እንደሚያመጣበት አያጠያይቅም። መዝገቡ ኃይሉ ለዋዜማ ሬዲዮ